ከኤስቢኤስ አማርኛ ጋር ነው። ተጨማሪ ታሪኮችን ከኤስቢኤስ ዶት ኮም ዶት ዩ ስላሽ አምሃሪክ ያገኙ። ሀገርኛ ሪፖርት። የኢትዮጵያ መንግስት ሰኔ ሀያ አንድ ቀን ሁለት ሺ አስራ ሶስት ዓመተ ምህረት በትግራይ ክልል ካደረገው የተናጠል ተኩስ አቁም ተከትሎ በትግራይ እስካሁንም እንደተጠበቀው ላርሷአደሩ የተረጋጋና ሰላማዊ የእርሻ ወቅት አለመሆኑን ከአካባቢው የተገኙት መረጃዎች ያመለክታሉ። መንግስት በተናጠል ተኩስ አቁም ስምምነት ያደረገው በቅድሚያ የዓለም አቀፉን ህብረተሰብ ቀጥታ የሆነና ያልሆነ ጫና ለማስቆም ላርሷአደሩ የተረጋጋ የእርሻ ወቅት ለመስጠት መሆኑን ለክልሉ ነዋሪ ህዝብም ሰብአዊ እርዳታ እንዲደርስና ህብረተሰቡም የተረጋጋ የስሞና ጊዜ እንዲያገኝ ታስቦ እንደነበር የሚታወስ ነው። ሆኖም የህወሓት ርዝራዦች ይህን ለበጎታ ታስቦ የታቀደውን የተናጠል ተኩስ ማቆምና ተያይዞም የመከላከያ ሰራዊቱ ከትግራይ ክልል መውጣቱን ተከትሎ በወሎ በራያ መስመር፣ በጎንደር ደግሞ በወልቃየትና ሆመራ አካባቢዎች ወጣቶች እናቶችን እና አረጋውያንን ያካተተ የአጥቂ ጦር በመላክ አካባቢውን እንደገና ለመቆጣጠር መሞከሩ ቀጠናውን የጦርነት በማድረግ ላይ መሆኑን ያገኘነው መረጃ ያመለክታል። መከላከያ ሰራዊቱ በህፃናት አሮጊቶችና ሽማግሌዎች ላይ ከመተኮስ ይልቅ በተደራጀ ሁኔታ ራሱን ወደ ውስጥ ስቦ ማለትም አፈቅርቦ ኮረምን አልፈው እስከ አላማጣ ድረስ የመቆጣጠር ድልም ተቀዳጅተናል በማለት ህወሀት ቢያውጅም ይህ ግን በአጭር ጊዜ ለመቀልበስ ችሏል። ህወሀት ድልም በድል ተቀዳጅቻለሁ ካለ ሁለት ቀናት በኋላ የአማራ ልዩ ሀይልና ና የየ አካባቢዎቹ ሚሊሻዎች ወጣቶቹንም ሽማግሌዎቹንም ከየገቡበት አካባቢዎች መንጥረው በማውጣት ወደ የመጡበት ስፍራዎች ሊመልሷቸው እንደቻሉ ከተለያዩ የመረጃ ምንጮች ማረጋገጥ ተችለዋል። ከጥቂት ቀናት በፊት የተኩስ ማቆም ስምምነት ይደረግ በማለት የወተውቱ የነበሩት የአሜሪካና የአውሮፓ ህብረት ህወሀት ሕጻናትን እናቶችንና ሽማግሌዎችን ከፊት አስቀድመው አዳዲስ ዘመቻዎችን ሲከፍቱ መንግስት ስልክና መብራት እንደገና በትግራይ ሊቀጥልላቸው ይገባል በማለት አዳዲስ መፈክሮችን ቀርጸው በመንቀሳቀስ ላይ ይገኛሉ። አሁን ደግሞ በኢትዮጵያ የዘር ማጽዳት ኤትኒክ ክሊንሲንግ ዘመቻ እየተካሄደ ነው የሚል ውትወታም እየተሰማ ነው። ይህ የዘር ማጥራት ዘመቻው በምድር የሚረጋገጥ ሆኖ ባለመገኘቱ በኢትዮጵያ ውስጥ የዘር ግጭት ኤትኒክ ኮንፍሊክት ያሰጋሉ ወደሚል ተሸጋግሮ የአማራ ልዩ ኃይልና ሚሊሻ በህጻናትና እድሜ በገፉ ሰዎችን ግዞ እየተካሄደ ያለውን ዘመቻ ሲመክት በተግባር ላይ የዋለ አዲስ የጸረ ኢትዮጵያ ዘመቻ አካል ሆኖ ቀጥሏል። ዘመቻውን መጠነ ሰፊ በማድረግም ኢትዮጵያን ጨምሮ በቻይና፣ ኢራቅ፣ ሶሪያ፣ ደቡብ ሱዳን እና ማይነማር ከዘር ማጥፋት እስከ ጭካኔ የተሞላበት ኢሰብአዊ ድርጊት የሚፈጸምባቸው በዓለም ላይ ያሉ ስድስት ሀገራት እንዲወገዙ አሜሪካና ምዕራባውያን መግለጫ አውጥተዋል። የአሜሪካው የውጭ ጉዳይ ሚኒስትር በሰጡት መግለጫ በኢትዮጵያ ትግራይ ክልል መንግስታቸው የዘር ማጥፋት እንዲሁም የጭካኔ ድርጊቶች ተፈጽመዋል ብሎ እንደሚያምን አስታውቋል። ለዚህም የአሜሪካን መንግስት የእርዳታ ገደብን ጨምሮ የቪዛ ክልከላዎችን በመንግስት ባለስልጣናት ላይ ተፈጻሚ ለማድረግ ዝግጁ መሆኑን አስታውቋል። በዚህ ሁሉ መካከል አንዴም በወጣቶችና በእድሜ የገፉ ሰዎች የታጀበ ጦርነትን በአሜሪካ መንግስትም ሆነ በአውሮፓ ህብረት አልተወገዘም። የመንግስት የመከላከያ ሰራዊት በህፃናት የተመራውን የወጣቶችን እና በዕድሜ የገፉ ሰዎችን የጦርነት ዘመቻ ወደ ጎን በመተው ማፈግፈጉም በዓለም አቀፍ ማህበረተሰቡ ዘንድ በበጎ ባለመታየቱ ይህን ያስተዋለው የአማራ ልዩ ኃይልና ሚሊሻ ከትግራይ የመጣውን የወጣቶችና በዕድሜ የገፉ ሰዎችን ዘመቻ ወደ ያሉበት ስፍራ ለመመለስ ችለዋል። እዚህ የተሰጠው ምላሽ ደግሞ በኢትዮጵያ የዘር ማጽዳት ዘመቻ እየተካሄደ ነው የዘር ግጭትም ኤትኒክ ኮንፍሊክት ያሰጋል የሚል አዲስ ዘመቻ መክፈት ነው። የኒውዮርክ ታይምስን ጨምሮ ዓለም አቀፍ ሜዲያዎች ይህን በወጣቶች የተመራ ዘመቻ በሰፊው ሲዘግቡ አንዳቸውም ታዳጊ ወጣቶችን የጥይት ማብረጃ ለማድረግ በዘመቻ መንቀሳቀስ የኢንተርናሽናል ህግ የጣሰ የጦርነት ተግባር ነው ብሎ ያወገዘ አካል አለመኖሩን ለተመለከተ ዓለም ሚዛኗን ሚዛኑን እንደ ሰዓት ባቡር በግራና ቀኝ በጠራራ ፀሐይ እንደሚንቀሳቀስ አመላካች ነው በሚል ታዛቢዎች ይተቻሉ። ይህ እንዳለ ሆኖ የአፋር ክልል አሸባሪው ህወት አዲስ የጦርነት ግንባር በአፋር ግንባር በፈንቲ ረሱ ያሉ ወረዳ በኩል ህወት ጦርነት መፈቱን ቅዳሜ ሐምሌ አስር ቀን ምሽት ያወጣውን መግለጫ በመጥቀስ መንግስታዊ የዜና አውታር ትናንት ውድ አስታውቋል። መግለጫው ሚሊሻዎችንና አጠቃላይ የጸጥታ ኃይላችን ይህን በሕዝባችን ላይ የተሰነዘረውን ጥቃት በቁርጠኝነት የሚተገብር ይሆናል ከማለት ውጭ ዘርዝር ያለ መግለጫ አልሰጠም። አጥቂው ኃይል እንደተለመደው በወጣቶችና በእድሜ በጸኑ ሰዎች ታጅቦ ስለመምጣቱም የተገለጸ ነገር የለም። ወጣቶችንና በእድሜ የጸኑ ሰዎችን ፊት አስቀድሞ ከኋላ ላይ የተወሰኑ የትግራይ ሚሊሻዎችን አስከትሎ ዘመቻ መክፈት አዲሱ የህወሀት የጦርነት ታክቲክ ተብሎ ከተያዘ ወራት አልፈዋል። ይህም ሰራዊቱ ህጻናትንና አዛውንቶችን አልገድልም ብሎ ካፈገፈገ ድል አድርገን ሰፊ ስፍራዎችን ተቆጣጥረናል አሰኝቶ ሲያስጨፍር ተጨክኖ ደግሞ የዘመቻው ተሳታፊ ወጣቶችን ና ህጻናትን በመግደል ጭምር ካከሸፈ በተንቀሳቃሽ ፊልም የታገዘ ማስረጃ ለአሜሪካ መንግስት፣ አቅርቦ መንግስት ጨፍጫፊ ነው አሰኝቶ ለዓለም መንግስታት፣ ህዝቦች ለማጋለጥ ነው። በቀድሞ ወታደራዊ መንግስት ዘመን እምብዛም ለሰው ልጆች ነፍስ የመሳሳት ዝንባሌ ባይታይም ፋሽስት በሚል ተፈርጆ ጨካኝ ጨፍጫፊ የተሰኘው በዚህ አይነት ሆን ተብሎ በተሰራ ድርጊት እንደነበር በጊዜው የሰራዊቱ አባላት በነበሩ ሰዎች እየተነገረ ይገኛል። ያኔ ሰው ይህን አልተቀበለም ነበር። የአሁኑ ልዩነት፣ በአሁኑ ጊዜ የሰራዊቱ አባላት ስፍራቸውን ከማስጠበቅ ባሻገር ባሉት አጋጣሚዎች ሁሉ ወደ ህዝብ ፍጅት ስላልተሸጋገረ የዚህ እቅድ አውጪ የህወሓት አገልጋዮች በጣም መቸገራቸው ይነገራል። መንግስት ሰዎች ህጻናትን ባለመግደሉ ነው የተቸገረው። ትናንት እሑድ መንግስታዊ የዜና አገልግሎት መንግስት ከትግራይ ክልል የተናጠል ተኩስ አቁም በማድረግ ክልሉን ለቆ ከወጣ በኋላ የህወሓት ርዝራዦች በአማራና በአፋር ትንኮሳ በሚመስል መልኩ ዘመቻ ካካሄደ በኋላ በአሁኑ ጊዜ በሁሉም አካባቢዎች በአመዛኙ መረጋጋት እንደተገኘ ተዘግቧል። የትግራይ ክልል በበኩሉ በሰጠው መግለጫ በአማራ ክልል አሁን የተወሰዱት እነ ወልቃይት ጠገዴና ራያ አካባቢዎች አዲሱም የኢትዮጵያ ህገ መንግስት ተከትሎ በስራ ላይ የዋሉ በመሆናቸው በህግ የትግራይ ክልል ናቸው። ስለዚህም ወደ ትግራይ መመለስ አለባቸው ማለት የክርክር አድማሱን ሰፋ አድርጎ አቅርቧል። በአማራና በሌሎች ክልል ይህ የመለስ ሽንሸና የሚገለጸው ህወሀት በጉልበት ወስዶ ወደ ትግራይ ክልል ካስገባ በኋላ ህገ መንግስቱ የተቀረጸው ይህን ህጋዊ ለማድረግ ታስቦ ነው እየተባለ ነው። ህወሓትም እነዚህ ስፍራዎች ይህ ህገ መንግስት ዳር ሀያ ዘጠኝ ቀን ሺህ ዘጠኝ መቶ ሰማኒያ ሰባት ዓመተ ምህረት ከመጽደቁ በፊት የትግራይ ግዛት ስር እንደማይተዳደሩ ገልጸዋል። የአዲስ አበባ የንግድ ቢሮ ዓርብ ሐምሌ ዘጠኝ ቀን ሁለት ሺህ አስራ ሶስት ዓመተ ምህረት ባወጣው መግለጫ እንዳስታወቀው በአዲስ አበባ በተለያዩ ስፍራዎች ማለትም በፒያሳ፣ ቦሌ በሀያ ሁለት እና ሌሎች አካባቢዎች የተለያዩ የመዝናኛ ስፍራዎች እና የምሽት ክበቦች የተዘጉ መሆናቸውን አስታወቀ። ይህም ሰኔ ሀያ አንድ ቀን ምሽት በእነዚህ አካባቢዎች የመከላከያ ሰራዊት የተናጠል ስምምነቱን ተከትሎ ከትግራይ በለቀቀ ጊዜ እንደ ሺህ ዘጠኝ መቶ ሰማንያ ሶስት ዓመተ ምህረት ግንቦት ወር ህወሀት እንዳገኘው አንጸባራቂ አድርጎ ሰራዊቱን እንዳባረረ በሞክበር ግሊቱ ሙሉ የተጨፈረባቸው ናቸው ማለት ቢሮ አስታውቋል። ከዚህ በተጨማሪም እነዚህ ድርጅቶች በህገወጥ መንገድ የተለያዩ የተለያዩ ንግዶችን ለምሳሌ እንደ የውጭ ገንዘብ ምንዛሬ ሲያከናውኑ እንደነበር ስለተደረሰባቸው መሆኑንም የንግድ ቢሮ አስታውቋል። የምሽት ጭፈራ ቤቶች የተዘጉትን በደስታ የተሳከሉ የጁንታው ደጋፊዎች የኢትዮጵያን ባንዲራ እያቃጠሉና በምድር ላይ ዘርግተው ሲጨፍሩበት በተንቀሳቃሽ ፊልም ጭምር ማረጋገጫ ስለተገኘባቸው ነው ብለዋል። ይህንንም ቀደም ሲል በዩቲዩብ የተለቀቀ መሆኑንም ከዜናው ጋር ተያይዞ የደረሰን ዜና ያመለክታል። የተባበሩት መንግሥታት ድርጅት የጸጥታው ምክር ቤት የአባይ ግድብ ጉዳይ በአፍሪካ ሕብረት እንዲሸመገል በማለት ውሳኔ ካስተላለፈ በኋላ የግብፁ ፕሬዚደንት አል ሲሲም የህዳሴው ለሶስቱም ሀገራት ማለት ለኢትዮጵያ፣ ሱዳንና ግብፅ ጠቀሜታው ከፍ ያለ ነው በማለት መግለጫ ሰጥተዋል። ሞስኮው በቅድሚያ በጸጥታው ምክር ቤት መታየት እንደሌለበት እነ ሩሲያን የመሳሰሉ ታላላቅ ሀገራት ስለተቃወሙት ጉሎ አድሮ ኢትዮጵያ ደጋግማ በገለጸችው መሰረት ጉዳዩ ወደ አፍሪካ ህብረት መመራቱ የማይቀር ነበር። ሆኖም የጸጥታው ምክር ቤት ኢትዮጵያ ባቀረበችው መሰረት ውሳኔ ማስተላለፉ የሚታወስ ነው። በአሁኑ ጊዜ የአሜሪካን መንግስት በይፋ ሸብረክ ማለት እና የግብጽ ፕሬዚደንት አልሲሲ የአዲሱ የጸጥታው ምክር ቤት ውሳኔ ደጋፊ ሆነው የቀረቡበት ዋናው ምክንያት ይህን ለኢትዮጵያ መንግስት ፈቅደናልና በቀጣይ ደግሞ የአባይን ተፋሰስ ጭምር የኢትዮጵያ መንግስት ያለ ግብጽ ፈቃድ እና እውቅና እንዳይጠቀም አስገዳጅ ስምምነት ያደርግ ብሎ አሳሪ ውለታ ውስጥ ኢትዮጵያን ለማስገባት ነው ተብሎ ተተርጉሟል። የክረምቱ ዝናብ እንዳምናው አስተማማኝ በመሆኑ ሙሊቱ በተሳካ ሁኔታ እየተካሄደ መሆኑን ከግንባታው አካባቢ የተገኘው ዜና ያመለክታል። ሁለተኛው ዙር ሙሊትም በተሳካ ሁኔታ በቅርቡ እንደሚጠናቀቅ ይኸው ተአማኒነት ያለው ምንጭ አረጋግጧል። ለኤስቤስ ሬዲዮ የአማርኛ ዝግጅት ክፍል ከአዲስ አበባ ሰለሞን በቀለ። እያደመጡ የነበረው የኤስቤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ራዲዮን ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። ላይክ ያድርጉ፣ ያጋሩ። አታዮኒስቱ ኤስፔስ አማርኛ በፌስቡክ